የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት የዓለም አቀፉ ማህበረሰብ በኢትዮጵያና ኤርትራ መካከል የተከሰተውን ከባድ ውጊ አስመልክቶ የሚሰጠው መግለጫ አጥቂውንና ተጠቂውን ያለየ አጠቃላይ ጥሪ ስለሆነ ተቀባይነት የለውም ሲሉ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ማምሻውን ገልጸዋል። ሁለቱም ወገኖች እንዲታገሱ የሚል ትክክል አይደለም። ምክንያቱም ወንጀለኛውና ወንጀል የተፈጸመበት እኩል አይደለም። እኛ እላያችን ላይ ወረራ ነው የተፈጸመው፣ የዓለም ሕግ ተጥሷል። ስለዚህ የኢትዮጵያ መንግስት የወያኔ መንግስት መኮነን አለበት ብለን ነው የምናምነው። ትክክለኛው አገላለጽም እንደሱ ነው መሆን ያለበት። የኢትዮጵያ መንግስት ምላሽንም ይዘናል። በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ መስመር ላይ ከኒውዮርክ ይገኛሉ። ከዜናው ቀጥሎ እናቀርባቸዋለን። በደቡብ ክልል ቤንች ማጂ ዞን የሚገኝ የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ቢሮ በመታሸጉ ወላጆች ትምህርት ተስተጓጉሏል እያሉ ነው። የመማሪያ ማስተማሪዎች ወረቀት፣ እስክሪብቶ ከመነ የመሳሰሉትን የሚያስተምሩ መምህራን እዛ ማግኘት አልቻሉም። ቢሮ መታሸጉ እውነት መሆኑን የገለጹት የወረዳው አስተዳዳሪ በበኩላቸው የመማር ማስተማር ሂደቱ መቀጠሉን ገልጸዋል። ትምህርት ቤቱ ላይ ያለው ርዕሰ መምህሩ ቢሮ ሁለቱ የምክትሉም እሱም ታሽጓል። ርዕሰ መምህሩ በዚህ ምክንያት ትምህርት በአግባቡ ለመማር ያው የግድ ተቆጣጣሪ ያስፈልጋል ያለ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት የመንግስትን ጥፋት በተቃዋሚዎች ላይ ለማላከክ ይሞክራል ሲሉ የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና አስታወቁ። አብዬ ኒከክ ወደም የሚባል ነገር ካልሆነ በስተገር ይህ ሁሉ ሲደረግ የታሰሩት አባሎቻችን መሆነ እኔም ጭምር አዲስ አበባ ውስጥ ነው ያለ። አልተንቀሳቀስንም። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለው። በዩናይትድ ስቴትስ ታሪክ እጅግ ግዙፍ መሆኑ የተነገረለትን የጅምላ ተኩስ ግድያ የፈጸመው ነፍሰ ገዳይ ኦማር ሳዲቅ ማቲን ባለቤት ባሏ ስለነበረው የግድያ እቅድ እውቀት ነበራት፣ ወደ ስፍራው አብራ በመሄድም የጥፋት ተልእኮ ተባባሪ ነበረች ሲሉ የወንጀል መርማሪዎች አስታወቁ። የ30 ዓመቷ የኦማር ሳዲቅ ማቲን ሁለተኛ ሚስትና የሶስት አመት ልጁ እናት ኑር ዛሂ ሳልማን ለጥያቄያቸው መተባበሯንና 49 ሰዎች ለተገደሉበት ና ሌሎች ሀምሳ ሶስት ሰዎች ለቆሰሉበት ጥቃት ሁነኛ መረጃ ለማግኘት ትረዳለች ብለው የሚያምኑ መሆናቸውን የዩናይትድ ስቴትስ ብሔራዊ ወንጀል ምርመራ ቢሮ ኤፍቢአይ መርማሪዎች አመልክተዋል። አንዳንድ የምሽት ክበቡ አዘውታሪዎች ነብሰ ገዳዩ ኦማር ሳዲቅ ማቲን ባለፉት በርካታ አመታት በክለቡ ሲመላለስ በተደጋጋሚ ማየታቸውን ተናግረዋል። ሌሎች ደግሞ ከዚህ ቀደም አግብቶ የፈታውንና ለሁለተኛ ጊዜ አግብቶ የሶስት አመት ህጻን አባት ለመሆን የበቃውን ሳዲቅን ተመሳሳይ ጾታ ያላቸው የፍቅር ጓደኞች እርስ በርስ ከሚነጋገሩበት አፕ ላይ ሲሳተፍ እንደሚያውቁት ገልጸዋል። ኢራን ውስጥ በእስር ላይ የሚገኙት ኢራናዊት የእንግሊዝ ዜጋ መንግስት ለመገልበጥ ሞክረዋል ተብለው ክስ ተመሰረተባቸው ናዚን ዛሪር ራቲ እስላማዊውን ሪፐብሊክ በዝግታ ሰርስሮ ለመገልበጥ የታለመ የሚዲያና የስለላ ፕሮጀክት ውስጥ ተሳትፈዋል ተብለው መከሰሳቸውን የኢራን የዜና አውታሮች ገልጸዋል። የ37 ዓመቷ ዛሄር ኢራን ውስጥ ቤተሰባቸውን ጎብኝተው ሲያበቁ ከልጃቸው ጋር ሆነው በትሄራን አውሮፕላን ጣቢያ ሊወጡ ሲሉ ነው የታሰሩት። ቶምሰን ሮይተርስ ፋውንዴሽን የተባለ የሮይተርስ የበጎ አድራጎት ሰራተኛ ናቸው። ኢራን የሁለት ሀገር ዜግነት መያዝን ስለማትቀበል እንደ ኢራናዊ ዜጋ ፍርድ ቤት እንደሚቀርቡ ታውቋል። የዩናይትድ ስቴትስ ባለፈው እሁድ ኦርላንዶ ፍሎሪዳ ውስጥ በአንድ ተመሳሳይ ጾታ ያላቸው 49 ሰዎች ከተገደሉበትና ሌሎች 50 ከቆሰሉበት አይነት ጥቃት ዜጎቿን ለመጠበቅ ጠንካራ የጦር መሳሪያ ቁጥጥር እርምጃዎችን እንድትወስድ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ጥሪ አስተላልፈዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜር እና ጽዮን ግርማ አብረን ከአድማስ ስንሻገር እንላቸዋለን። ጋቢና ስ በኢትዮጵያና በኤርትራ ድንበር ላይ የተፈጠረው ግጭት በእጅጉ እንዳሳሰበው የአሜሪካና የአፍሪካ ሕብረት ገልጸዋል። ሁለቱም ሀገራት ግጭትን ከሚጋብዙ ነገሮች እንዲቆጠቡም ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ሰኔ 5ና 6 2008 ዓ ምት የተፈጠረው ግጭት አሜሪካን ክፉኛ እንዳሳሰባት ገልጿል። ኢትዮጵያና ኤርትራ በ1992 ዓ ምት በጥላቻ ያለመፈላለግ ስምምነት መፈራረማቸውን ያስታወሰው መግለጫው ወታደራዊ እርምጃ ለሁለቱም መፍትሄ ሊሆን አይችልም ብሏል። ስለዚህም ሁለቱም ወገኖች ከወታደራዊ እርምጃ እንዲታቀሙና ጉዳዩንም በፖለቲካዊ ውይይት እንዲፈቱ ጥሪ አቅርበዋል። ሁለቱ ሀገራት በአካባቢው መረጋጋትና ዘላቂ ሰላም እንዲሰፍን አብረው እንዲሰሩም አሜሪካ ጠይቃለች። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማ በተመሳሳይ ባወጡት መግለጫ በጾረና ግንባር የተፈጠረው ግጭት በጥልቀት እንዳሳሰባቸው ገልጸዋል። ሁለቱም ወገኖች ሁኔታውን ሊያባብሱ የሚችሉ መግለጫዎችንና አስተያየቶችን ከመስጠት እንዲቆጠቡም ጥሪ አቅርበዋል። ያንን በማድረግ አካባቢያዊ ጸጥታን እንዳያናጉም ነው የጠየቁ ያደረግኩት የአልጀርስ ስምምነት ከተፈረመ ከአስራ ስድስት ዓመታት በኋላም በኢትዮጵያና በኤርትራ መካከል ያለው የሰላም ሂደት ባለበት እንደቆመ መሆኑን የሚያስቆጭ ሲሉ አስታውሰዋል። የአፍሪካ ህብረት፣ ሁለቱ ወገኖች ችግሮቻቸውን እንዲፈቱና ግንኙነታቸውን እንዲያሻሽሉ ለማገዝ ዝግጁ መሆኑንም ጠቅሰዋል። እሁድ ጠዋት በጾረና ግንባር የተጀመረው ግጭት ሰኞ እኩለ ቀን ላይ ማብቃቱን የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ጌታቸው ረዳ መናገራቸው ይታወሳል። ከኤርትራ ጋር የለየለት ጦርነት ውስጥ መግባት የኢትዮጵያ ፍላጎት አለመሆኑንም ነው ሚኒስትሩ ያስረዱት። ዓላማችን ከተሳካ በኋላ ጦራችንን ያስወጣ ነው፣ በዚህ ምክንያት ነው ሲሉ አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። he jjiga hew goda heo abridah hew dhagax bur hew diidhabe h iwaaad dhegaysanasaan v የዓለም አቀፉ ማህበረሰብ በኢትዮጵያና ኤርትራ መካከል የተከሰተውን ከባድ ውጊያ አስመልክቶ የሚሰጠው መግለጫ አጥቂውንና ተጠቂውን ያለየ አጠቃላይ ጥሪ ስለሆነ ተቀባይነት የለውም ሲሉ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ማምሻውን ገለጹ። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን በቤልጂየም ብራስልስ አግኝተው አነጋግረዋል። ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተውን ከባድ ው ። መልክቶ ስጋት እንደገባቸው ገልጸዋል። ጉዳዩን በፖለቲካ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖርም አሳስበዋል። አምባሳደር ግርማ አስምሮ ማምሻውን ለአሜሪካ ድምጽ ሬዲዮ እንዳስታወቁት ግጭቱ የፖለቲካ ጉዳይ ሳይሆን ወታደራዊ ወረራ ስለሆነ መወገዝ እንጂ የአቅቦት ጥሪ የሚተላለፍበት አይደለም ብለዋል። ሄኖክ ሰማእግዜር ማምሻውን አነጋግሯቸዋል። ሁለቱም ወገኖች እንዲታገሱ የሚል ትክክል አይደለም። ምክንያቱም ወንጀለኛውና ወንጀል የተፈጸመበት እኩል አይደለም። እኛ ላችን ላይ ወረራ ነው የተፈጸመው፣ የዓለም ሕግ ተጥሷል። ስለዚህ የኢትዮጵያ መንግስት የወያኔ መንግስት መኮነን አለበት ብለን ነው የምናምነው። ትክክለኛው አገላለጽም እንደሱ ነው መሆን ያለበት እንግዲህ ይህንን አስመልክቶም በትናንትና ዕለት እንደተነጋገር ነው የተባበሩት መንግስታት የጸጥታ ምክር ቤት ሁኔታውን እንዲኮንን ጥያቄ አቅርባቸዋል በዛሬ ዕለት ደግሞ በቤልጅየም ብራሰልስ የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያን ጠቅላይ ሚኒስትር ሀይለ ማርያም ደሳለኝን አግኝተው አነጋግረዋል ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተው ከባድ ውጊያን አስመልክቶ ስጋት እንደገባቸው ነው የገለጹላቸው ጉዳዩም በፖለቲካዊ ውይይት በሰላም ለመፍታት ጥረት እንዲደረግ እና መቆጠብ እንዲኖር ነው ያሳሰቡት። በኤርትራ በኩል ጉዳዩ በፖለቲካ ውይይት እንዲፈታ ፍላጎታል። ይሄ እኮ የፖለቲካ ጉዳይ አይደለም። የፖለቲካ ጉዳይ እኮ ሁለት ስትለያይ አንድ ሀሳብ ላይ ሳትስማማ ነው። ይሄ ወንጀል ነው የተፈጸመው። ወንጀል ፈጻሚውን እና ወንጀል የተፈጸመበትን ኑ ቁጭ ብላችሁ ተወያዩ አይባልም። መጀመሪያ ወንጀል ፈጻሚው ወንጀ በወንጀሉ ዋጋውን መክፈል አለበት። ስለዚህ እኛ የምንለው ይሄ የዲፕሎማሲያዊ ጨዋታ እና የፖለቲካ ጨዋታ ቆሞ ሁለት ነገር መሆን አለበት። አንደኛ ኢትዮጵያ በኤርትራ ላይ የፈጸመችው ወረራ መኮነን አለበት። ይሄ ደግሞ የዓለም ሕግ ነው። ዩኤን ቻርተርም የሚለው እንደሱ ነው። ሁለተኛ ኢትዮጵያ ከኤርትራ መሬት ላይ ሆና ነው እንደገና መጥቃት የምትወስደው ወረራ የያዘችው መሬት አለ። ይሄንንም ኢትዮጵያ ከኤርትራ መሬት መውጣት አለባት ብለው መናገር አለባቸው። ስለዚህ ይሄ ሁሉ የዲፕሎማሲ ጨዋታ ለኢትዮጵያ ሕዝብ አይጠቅም፣ ለኤርትራ ሕዝብ አይጠቅም፣ ለአካባቢውም አይጠቅም። ወረራ በሚሉ ጊዜ እንደው ግልጽ ለማድረግ ከዚህ ቀደም ኤርትራ በኢትዮጵያ ተይዞብኛል የምትለው መሬት ነው ወይስ በእሁዱ ጥቃት የተያዘ ኤርትራ መሬት አለ? ኖ ኖ፣ መጀመሪያ እኮ መታወቅ ያለበት ወረራ የሚባለው በመሬት በመያዝ ብቻ አይደለም። ኢንቬዥን ይባላል፣ አግሬሽን ይባላል በእንግሊዝኛ። ስለዚህ ምናልባሽ አማርኛው ላይ ሌላ ትርጉም ሊሰጥ ይችላል። በቀደም ዕለት በዛሬ ሁለት ሶስት ቀን የተደረገው ራሱን የቻለ ወረራ ነው። ራሱን የቻለ ጦርነት ተከፍቷል። በከባድ መሳሪያና በታንክ የተካሄደ ሰፊ ውጊያ ነው። ስለዚህ ይሄ መሆን የለበትም፣ ይሄ መኮነን አለበት። ሁለተኛ ግን ወረራ የያዘችው ደግሞ መሬት አለ ቁጭ ብሏል። የኢትዮጵያ ሰራዊት ለእኛ የተሰጠን ባድሜንም ጨምረህ ቁጭ ብሏል። አንዳንዴ እንደውም ከእኛ መሬት ተነስቶ እኮ ነው ወረራ የሚያካሄደው። ስለዚህ ይሄ ሁለቱ መኮነን አለበት ነው እኛ የምንለው። ግን በእሁዱ ጥቃት የተያዘ የኤርትራ መሬት አለው። ይህን ጥያቄ የማነሳው የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በትናንትና ዕለት ለጋዜጠኞች በሰጡት መግለጫ የኢትዮጵያ ሰራዊት ተልእኮውን አሳክቶ ወደ ምሽጉ ተመልሷል ብለዋል። እስኪ እናድምጥ። ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። ዓላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የስርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ህዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን። የኢትዮጵያ መንግስት በተደጋጋሚ የሚለው ኤርትራ ጥቃት ሰንዝራብኛለች፣ ነው የሚለው ደግሞ ወታደሮች መመለሳቸውን ይገልጻሉ። ይህ የሚያመለክተው አሁን የኢትዮጵያ ሰራዊት በተለይ በእሁዱ ጥቃት የያዛቸው የኤርትራ መሬቶች አሉ። እኔም ማቀው ስለዚህ የለን የያዛቸው መሬት አሉ ብዬ ልናገር አልችልም፣ ወይም የምገልጸው ነገር የለኝም። ነገር ግን ዋናው ነገር እዚህ ላይ መነሳት ያለበት ለምን የኢትዮጵያ መንግስት ከየትም ሆነ ከየት ጥቃት ኤርትራ ላይ ፈጽሟል፣ ወንጀል ነው ይሄ። ወንጀል መኮነን አለበት። አብዛኛውን ጊዜ ደግሞ እኛ መሬት ላይ ቁጭ ብሎ ስላለ ይዟል እኮ የእኛን መሬት ይዞ ከዛ ነው የሚነሳው ራሱ ከወረረው መሬት ላይ ስለሚነሳ ወረራው ተፈጽሟል። እንደገና ሌላ ጥቃትም እየፈጸመ ነው። ሁለት ነገሮች ተደራርበው ስለሚፈጸሙ በኢትዮጵያ መንግስት ወንጀል ዓለምን ህግ የጣሰ ይሄ መኮነን አለበት ነው የምንለው። ሌላው ማጀመሪያው የሚባለውን ጉዳይ ግን አጠር ባለ መልኩ ብነግረው ማንም ሰው የቤት ስራውን ከሰራ ማወቅ ያለበት የኢትዮጵያ መንግስት ነው ያለፉት አስር አመት፣ አምስት አመት፣ ሁለት አመት ሲፎክር፣ እንደውም የዛሬ ሶስት ወር ገደማ ጠቅላይ ሚኒስትሩ በፓርላማ ፎክሮ እኛ አስፈላጊውን ወታደራዊ እርምጃ እንወስዳለን ብሎ የተናገረ እኛ እኮ እንደሱ ብለን አናቅም ለዓለም ከመክሰስ በቀር የአቶ ጌታቸውን ያሰማኸኝ አቅም አለን ልናጠቃ ምና እንደዚህ አይነት ፉከራ ትርጉም የለውም። ማንም ሀገር እንደሱ አይነት ፉከራ ራሱ የዛ አይነት ፉከራ የወረራ ስሜት ስለሆነ ይኮንናል። ሁለተኛ፣ እኛ ዋሽተን አናውቅም። የኢትዮጵያ መንግስት ባድመ ለእኛ ተሰጥቷል ብሎ የእኛ ለእኛ የተሰጠውን በፍርድ ቤቱ የተወሰነውን ለኢትዮጵያ ህዝብ የዋሽ መንግስት ነው። ስለዚህ ይሄ መዋሸት የተለመደ ስለሆነ ማንነው ሀቁን የሚናገረው ማነው ሁለተኛውን የሚያዋሸው የኢትዮጵያ ሕዝብና የኤርትራ ሕዝብ ይፍረደው ብዬ ነው የምተወው። በዛሬው ዕለት እንግዲህ ከአስመራ ጋር ተነጋግረው ከሆነና መረጃ አሰባስበው ከሆነ የጸጥታው ሁኔታ ምን ይመስላል? በጾረናም በዛላንበሳም ሆነ በአሰብ በተለያዩ የኤርትራ ድንበሮች ያለው ሁኔታ ጸጥታው እንዴት ነው? የጸጥታ ሁኔታ ኮ ሁልጊዜ ውጥረት አለ። አንዳንድ ሰዎች በዛሬ በያዩታል። ከአስራ አራት አመት ሙሉ ከጦርነቱ ከተጀመረ ጀምሮ ይሄ ኮ አንድ ከአንድ ሺህ አምስት መቶ ኪሎ ሜትር በላይ ከአሰብ እስከ የትኛውም ግንባር ድንበሩ ጋር ስትሄድ መፋጠጥ እና ውጥረት አለ። ስለዚህ ውጥረቱ ቆሞ አያውቅም። አንዳንዴም መተናኮስ አለ፣ መዋጋት አለ። ምናልባት ይሄኛው የዛሬ ሶስት ቀኑን የአራት ቀኑን ለየት የሚያደርገው ከፍተኛ ጦርነት እና በታንክ እና በከባድ መሳሪያ የተሸኘ ስለሆነ ነው እንጂ ውጥረቱ ሁልጊዜ የኢትዮጵያን መሬት ይዞ የያዘው የኢትዮጵያ መንግስት አለ። አንዳንዱ ቦታ እንደውም ሰራዊቱ የሁለቱ ሰራዊት የተለያየበት ቦታ እስከ አንድ ኪሎ ሜትር ብቻ ርቀት ያለበት ቦታ አለ። ስለዚህ ውጥረት ሁልጊዜ አለ። የጦርነት ዳመና ነው ያለው። ይሄ መቆም አለበት። ይሄ ደግሞ ሊቆም የሚቸው የኢትዮጵያ መንግስት ከያዘው ከኤርትራ መሬት ከያዘው ለቆ መውጣት አለበት። ሲወጣ ሰላም ይመጣል፣ ውጥረቱ ይጠፋል፣ የጦርነት ከበሮም አይደሰቅም፣ የጦርነት መንፈስም ይጠፋል። ሁለቱም ሀገሮች ደሃ ናቸው። ወደ ቁጠባው እና የኢኮኖሚ ልማታቸው ሊገቡ ይችላሉ ነው። በጣም ነው የምናመሰግነው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለማብራሪያው እናመሰግናለን። እኔም አመሰግናለሁ። አሁን ደግሞ ከኢትዮጵያ መንግሥት ምላሽ እንስማ። በተባበሩት መንግሥታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ መስመር ላይ ይገኛሉ። እንደምናመሹ ዶክተር ተቀዳ? እንደምን አመሸ ነው፣ እንደምን ዋልክ ነው። አዲስ አበባ ምሽት ስለሆነ ነው እንደምን አመሸ ያልኩት። ልክ ነው እንደምን ዋልክ ነው። መልካም። አስቀድመው የኤርትራ አምባሳደር በተባበሩት መንግሥታት ድርጅት ግርማ አስመሮም የሰጡትን መግለጫ ሰምተናል። የዓለም አቀፉ ማህበረሰብ፣ የዩናይትድ ስቴትስ መንግሥት፣ የአፍሪካ ሕብረት በሙሉ እንደዚሁም የተባበሩት መንግሥታት ድርጅት ሁኔታው እንዳሳሰባቸው ገልጸው ኢትዮጵያና ኤርትራ እንዲታቀቡ ወደ ግጭት ከሚመሩ ሁኔታዎችና የፖለቲካ መፍትሄ እንዲያፈላልጉ የሚል መግለጫ አውጥተዋል። የኢትዮጵያ መንግስት ምላሽ ምንድን ነው? ለዚህ የኢትዮጵያ መንግስት ምላሽ፣ እነዚህ መግለጫዎች በሙሉ ተቀባይነት ያላቸው ናቸው። የእኛ ኮ ፖሊሲ ኮ ኦል አሎንግ ይሄ ይሄ ችግር በሰላማዊ መንገድ መፈታት አለበት ቁጭ ብለን መነጋገር አለብን የሚል ነው። ዳያሎግ ዳያሎግ ስንል የቆየ ነው። ለዚህ ነው አምባሳደር ግርማ የተናገሩትን ሰምቻለሁ። በተደጋጋሚ ሁልጊዜ የሚያነሱት ነገር አለ። ኢትዮጵያ ጦር ግዛታችን ውስጥ አለ፣ ኢትዮጵያ ኦኪፓይ አድርጓል መሬታችን ይላሉ። ይሄ በእውነቱ ጠንካራ ቋንቋ ለመናገር ፍልግም ስተት ነው። ምክንያቱም ድንበሩ እስካልተካለለ ድረስ ዲማርኬት እስካልተደረገ ድረስ በደሊሚቴሽኑ መሰረት ኢትዮጵያ ለኤርትራ በተሰጠ መሬት ላይ ቤት ወቅት ትችላለች ቫይስ ቨርሳ ኤርትራም እንደዚሁ እና መሬቱ ዲማርኬት እስኪደረግ ድረስ ድንበሩ ዲማርኬት እስኪደረግ ድረስ ሁኔታው እንደዚህ ሆኖ ነው የሚቀጥለው። ዲማርኬሽኑን ያቆሙት ኤርትራኖች ናቸው፣ ኤርትራ መንግስት ነው አለ? ከኔ ጋራ ይሰማል? አለሁኝ። እየሰማው ነው። አዎ፣ ዛሬ ማምሻውንም ስንነጋገር እንደዚሁ መግለጫዎች ሲወጡ ነበር። የኤርትራ መንግስት የሚሰጠው ግጭቱ የፖለቲካ ጉዳይ አይደለም፣ ወታደራዊ ወረራ ኢትዮጵያ አካሄዳብኛለች። አሁንም ቢሆን ደግሞ በእሁዱ ግጭትም እንደዚሁ ወረራ ነው ያካሄደችብኝ የሚል ክስ ነው ከኤርትራ የምንሰማው። ማንም እንደው ማመዛዘን የሚችል ሰው በአሁኑ ጊዜ ኢትዮጵያ ለምንድን ነው ወታደራዊ እርምጃ የምትወስደው? እንደሚታወቀው በጄኔቫ የኤርትራ መንግስት በክራይም አጌንስት ዩማኒቲ በሰው ዘር ላይ በተደረገ የረገጣ ምክንያት ተከሶ ያለ መንግስት ነው የኮሚሽኑ ምን አይደለም የሚያቋቋም ነው። የተባበሩ መንግስታት ያቋቋመው፣ የሁማን ራይት ካውንስሉ ያቋቋመው ኮሚሽን ኤርትራ፣ የኤርትራ መንግስት ይሄንን ፈጽሟል ብሎ ሪፖርት እያቀረበ ነው። ይሄ ሪፖርት በሰብአዊ መብት በምክር ቤቱ ከአንድ ከአስር ቀን በኋላ ነው ከአስራ ሁለት ቀን በኋላ የሚታይ ነው የሚሆነው። ስለዚህ ለምን ብለን ነው በአሁኑ ጊዜ እኛ ወደ ጦርነት ውስጥ ለመግባት የምንፈልገው የምንከጅለው ኦልሬዲ እኮ በዓለም አቀፍ በተሰብ የተከሰሰ መንግስት ነው። ይሄ ማርጂናላይዝ የተደረገ መንግስት ነው። ለምን ብለን ነው ወደዛ የምንገባው? በተቻለ መጠን የኤርትራ መንግስት እስካሁን ድረስ ሲያደርገ የቆየው ምንድን ነው? ይሄ ችግር በኢትዮጵያና በኤርትራ መካከል ያለ ችግር ነው እንጂ ሴኪሪቲ ካውንስልም ኢምፖዝ ያደረገው ፋንክሽን ህገወጥ ነው፣ የአድሎ የተሞላበት ነው። ኢትዮጵያ በኢትዮጵያ መንግስት ላይ ነው ትኩረት ማድረግ የሚገባው እያሉ በተቻለ መጠን ያለውን ችግር ባይላተራል ለማድረግ የትምህርት ልጆች ለማድረግ ነው የሚሞክሩ ስለዚህ እኛ በእነሱ የሚያመች ነገር ለምንድን ነው የምንሰራው? ነው በምንም መንገድ ኢትዮጵያ ልንጀምረው አንችልም፣ ብን ጦርነት። ያው ይህንን መግለጫ ከአዲስ አበባም ከኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ስንሰማ ነበረ። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንጊሙን በብራሰልስ የኢትዮጵያን ጠቅላይ ሚኒስትር ኃይለማርያም ደሳለኝን አነጋግረው ነበረ። እንግዲህ ስጋት እንደገባቸው ነው የገለጹት። የፖለቲካ ውይይት እንዲኖር፣ በሰላም ለመፍታት ጥረት እንዲደረግ እና ሁለቱም መንግስታት እንዲቆጠቡ ነው ጥሪ ያሳለፉት። ምናልባት ከአዲስ አበባ ወይም ከብራሰልስ መረጃው ደርሶት ከሆነ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ምላሽ ምን ነበር? የለም አልሰማሁትም ገና መልሱን አልሰማሁትም። በአጠቃላይ ግን መንግስቱ ያለው አቋም ምንድን ነው? የማይችል ይገባኛል ያው ኢትዮጵያ ጠቅላይ ሚኒስትር የአውጡት ፖሊሲ ነው እና አቶ ጌታቸውም የተናገረው በዛው መንገድ ነው። ለተባበሩ መንግስታት ዋና ጸሐፊ ሊሰጡ የሚችለው መልስ ልብ ይገባል ይኸው ነው የሚሆነው። ስጋትን በተመለከተ አንድ ነገር ማስቀመጥ ተገቢ። ስጋትን በተመለከተ አሁን ከአራት አምስት ቀን በፊት የተከሰተው ነገር ብቻ አይደለም ስጋት ሊፈጥር የሚችለው በአጠቃላይ የኤርትራ አካሄድ ስጋት ሊፈጥር የሚገባ ነው። ለዚህም እኮ ነው የጸጥታው ምክር ቤት ሳንክሽን ያደረገባቸው። ሁላችሁም እኮ የምታውቁት እኮ ነው። በየቀኑ አይደለም እንዴ የኢትዮጵያ የተለያዩ ኢትዮጵያ ህዝብ አካላትን ለመቀስቀስ ጥረት እያደረጉ ያሉ የጦርነት ሰበቃ እኮ እየተካሄደ እኮ ነው። በየጊዜው እኮ ነው የሚደረገው። አሁን ከአራት እንደት የተጀመረ እኮ አይደለም። በእኛ በኩል ይሄንን ችግር በሰላማዊ መንገድ መፍታት ተገቢ ነው። እንደሚታወቀው የኤርትራ ወራሪ መሆኗል ኢትዮጵያ በኤርትራ እንደተጠቃች እኮ በአስራ ዘጠኝ መቶ ዘጠና ስምንት ዓመተ ምህረት እንደ ፈረንጆች አቆጣጠር የክሌምስ ኮሚሽን የሚባለው እኩም ስክር ፈጥቷል እኮ። ኢትዮጵያ ምን አለች? ኤርትራ ምን አለች? አይደለም ኢንዲፔንደንስ የሆነ ትራይቢናል ምን አለ ነው? የክሌምስ ኮሚሽኑ ቁጭ ታርጓል እኮ አርቲክል ሁለት የተባበሩት መንግስታት ቻርተርን አርቲክል ሁለት ፓራግራፍ አራት የታ መንግስት ቫዮሌት አድርጎ በኢትዮጵያ ላይ ወረራ ፈጽሟል፣ ኢትዮጵያ ልትካስ ይገባል ብሎ እኮ አስቀምጧል። ያው በዚህ ላይ እንግዲህ ሁለቱንም ወገኖች የያዘ ውይይት ማድረግ የሚጋብዝ ነው። ተመልሰን በስፋት ውይይት የምናደርግበት ይሆናል። ለምሽቱ ያለን ጊዜ ይሄው ነው። በጣም ነው የምናመሰግነው በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ ለማብራሪያ አመሰግናለሁ። ሄኖክ እንግዲህ አንተንም እንግዶቹንም በጣም እናመሰግናለን። አሁን ደግሞ ወደ ሌላ ዘገባ እንሄዳለን። ጋቢና ብላሻንጉል ብላሻንጉል ዘገቢና ዘገቢና ብላሻንጉል የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት የመንግስትን ጥፋት በተቃዋሚዎች ላይ ለማላከክ ይሞክራል ሲሉ የኦሮሞ ፌዴራሊስት ሊቀመንበር አስታወቁ። የህዝቡን ሰላማዊና ህገ መንግስታዊ ጥያቄ በመንጠቅ እልቂትና የንብረት ውድመት ለማድረስ ተንቀሳቅሰዋል ሲል ሪፖርቱ ተቃዋሚዎችን ይወነጅላል። እስክንድር ፍሬው ዶክተር መረራ ጉዲናን አነጋግሮ ተከታዩን ዘገባ ልኳል። ሰሞኑን ለፓርላማ የቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት በኦሮሚያ ክልል ለደረሰው ጉዳት ተቃዋሚ ፓርቲዎችን ተጠያቂ ያደርጋል። ኦነግና በህጋዊ መንገድ እንንቀሳቀሳለን የሚሉ አንዳንድ ተቃዋሚ ፓርቲዎች የህዝቡን ሰላማዊና ህገ መንግስታዊ ጥያቄ መንጠቃቸውን ሪፖርቱ ጠቁሟል። እልቂትና የንብረት ውድመት ለማድረስ አቅደውና ስልት ነድፈው ተንቀሳቅሰዋል ሲልም ይወነጅላል። ሰላማዊ ሰልፍ በተካሄደበት ቦታ ሁሉ ተቀላቅለው ህገ መንግስታዊ ስርዓቱን ለመናድ ጥረት አድርገዋል በማለትም ይከሳል። ሰላማዊ ሰልፍ የወጣውንም ሆነ ያልወጣውን ህዝብ በማስገደድ ወደ ብጥብጡ እንዲገባ አድርገዋል በማለትም ይቀጥላል። የእነዚህ ተቃዋሚዎች ሚና ከፍተኛ እንደነበረም ነው የኢትዮጵያ ሰብዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ለፓርላማው ያስረዱት። የተጫወቱት ሚና ከስፋት አንጻርም ደግሞ ስንመለከተው በተለይ በኦሮሚያ ክልል በስፋት በሽብርተኝነት የተፈረጀውን ኦነግም ሆነ አንዳንድ ተቃዋሚ ፖለቲካ ፓርቲዎች በስፋት ሲንቀሳቀሱ እንደነበር፣ የህዝቡን ህገ መንግስታዊ ሰላማዊ የሆነው ጥያቄ በመንጠቅ ወደ አሉታዊ ገጽታ እንዲያመራ ያደረጉበት ሁኔታ መኖሩንም ሊሰመርበት ይገባል። ከዚህ ጋር በተያያዘ በመንግስት ባለስልጣናት ሲጠቀስ የቆየው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ግን የሪፖርቱን ድምዳሜ አልተቀበሉም። ሊቀመንበሩ ዶክተር መረራ ጉዲና ለአሜሪካ ድምፅ ሲናገሩ በኦሮሚያ ለደረሰው ጉዳት ተጠያቂው መንግስት ነው ብለዋል። በኃላፊነት የሚጠየቀው መንግስት ነው እና ስለዚህ እንግዲህ ብዬ ኒከኮ ወደሚየ የሚባል ነገር ካልሆነ በስተገር ይህ ሁሉ ሲደረግ የታሰሩት አባሎቻችን ሆነ እኔም ጭምር አዲስ አበባ ውስጥ ነው ያለ አልተንቀሳቀስንም አሁን እኔ አምቦ ከሄድኩኝ ዓመት አልፎኛል ከምርጫ ሁለት ሺህ ሰባት በኋላ አምቦ አልሄድኩኝም ምንድን ነው የማደርገው ከዚህ በላይ ህዝቡ በራሱ ችግር በራሱ ብሶት በራሱ ቁጣ ተነስቶ እንደዚህ ያ ነገር አትቀልዱብን ብሎ የመንግስት ካድሬዎችን መጠየቅ ሞክረዋል። ሰላማዊ ሰልፍ ለመውጣት ሞክረዋል። ህዝብ ግን ለህዝብ ሰላማዊ ሰልፍ የተሰጠው ግን የሀይል እርምጃ ነው፣ ያልተመጣጠነ እርምጃ ነው። ፓርቲያቸው የሚንቀሳቀሰው አቋሙንም ሲያስታውቅ የቆየው በግልጽ መሆኑን ዶክተር መረራ አስታውሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት የሚወግን ተቋም መሆኑን የተናገሩት የተቃዋሚ መሪ የማጣራቱ ስራ በሌላ አካል ሊካሄድ እንደሚገባ አሳስበዋል። ለዚህ ነው እኛ ከሁለቱም ወገኖች መንግስትም አካላት ከሚባሉትም ተቃዋሚ ከሚባሉትም ነፃ የሆነ ገለልተኛ የሆነ ኢትዮጵያ ሕዝብም ሊያምንባቸው የሚችል የሀገር ሽማግሌዎች ብዙ አሉ እና አጥንቶ የሐቁን ለኢትዮጵያ ሕዝብ ለኦሮሞ ሕዝብ እንዲያወጡ አለበዛማ ሁሉም የራሱን ወንጀሉን ለማሳነስ ደህና ደህና ነገሩን ደግሞ እንትን ለማድረግ ለማጉላት ይፈልጋል። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሰሞኑን ለሀገር ውስጥ ጋዜጠኞች እንዳሉት በኦሮሚያ ክልል የነበረውን ሁኔታ የተመለከተው ምርመራ በጥንቃቄ የተካሄደ ነው ሁሉም በስሜት የሚናገረውን ያሰባሰበ የስሜት ሪፖርት ሊሆን አይችልም ነው ያሉት። ከኮሚሽነሩ ጋር ተጨማሪ ቃለመጠይቅ ለማድረግ ጥረት አድርጌ ያለው ለጊዜው አልተሳካም። ሰሞኑን ለውጭ ሀገር ጋዜጠኞች መግለጫ እንደሚሰጡ ግን ማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዛሬው የጋቢና ጉዟችን እንግዲህ በዚህ ተጠናቋል። ሄኖክ በፌስቡክ አስተያየቶቻችሁን አት ቪኦኤ አምሃሪክ ላይ ላኩልን፣ በቀጥታም ተከታተሉን። በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና ሄኖክ ሰማግዜርን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በኛ በኩል መልካም ምሽት፣ በነገው ጉዞ እንገናኝ። Samellerka muzika avruacı koyalım <Sessizlik> <Sessizlik>